የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ረቡዕ ነሐሴ 1 2011 ነው። አብራችሁን ካመሻችሁ ከመሰሟቸው ጥንቅሮች መካከል በደቡብ ክልላዊ መንግስት ቅጭ ግጭትና መፈናቀል የወጣቶች ህይወት ላይ ያሳደረውን ተጽዕኖ የሚያስቃኝ ዘገባ አለ። በሂደት ነው ያደግኩት እና ወደ ሀያ አመት ምናምን ከ ሀያ አመት በላይ ያደረግኩ ያፈራሁት ሀብት ነው እንዳለ የወደማ ከወጣቶቹ መካከል አንዱን ነው የሰማ ነው። ዝርዝሩ ቆየት ብሎ ይሰማል። ደህዌ የተሰኘ ተፈጥሯዊ የሴቶች ውበት መጠበቂያ ምርቶችን የሚያመርት ድርጅት መስራችም አብራን ታመሻለች ቢዝነስ ከባድ ነው። ጀመሪያ ላይ ብዙ ነገር ነሽ ራስሽ ታመርቻለሽ ታደርሺ ትችያለሽ ብቻሽም ብዙ ነገር ትሰሪያለሽ። የድርጅቱ መስራች የሆነችውን ህይወት ደረጀን የሰማችኋት ስለ እስካሁኑ ጉዞዋና ስለ ወደፊቱ ውጥኗ ቆየት ብላ ታጫውተናለች። ትናንት ለቅምሻ ያክል ያሰማናችሁ ሴቶችን የኮምፒውተር ቅመራ ሲያስተምር የሰነበተው መርሃ ግብርን የሚመለከት ዘገባም አለን። ከማንዴላ ዋሽንግተን ጉድኝት ተሳታፊዎች ከአንደኛው ጋር የተደረገ አጭር ቆይታም ይደመጣል። ከዚህ ሁሉ በፊት ግን አጫጭር ያለም ዜናዎች እንደሚከተለው ይደመጣል። ከዜናው ጋር ኤደን ገረመውና ሀብታሙ ስዩም ተመልሰን መተናል። የሐዋሳ ከተማ ነዋሪዎች ሰላማቸውን በመጠበቅና ከተማውን እየጠበቀ ላለው ወታደራዊ እዝ ወንጀለኞችን አሳልፎ በመስጠት እንደሚተባበሩ ገለጹ። ወታደራዊ እዙ በሐዋሳ ከተማ ከፍተኛ የሆነ ስርዓት አልበኝነት መኖሩን ገልጾ የሕግ የበላይነትን የማስከበር ስራ እየሰራ መሆኑን ዛሬ ከተመረጡ የህብረተሰቡ ክፍል ጋር በሐዋሳ ከተማ ባደረገው ውይይት አስታውቋል። ዘገባውን ከሐዋሳ ያደረሰን ዮናታን ዘውዴስ ነው። የኬንያዋ ከዋሌ ግዛት የፓርላማ አባል ዙሌይካ ሐሰን ዛሬ ሕፃን ልጃቸውን ይዘው በመግባታቸው ከስብሰባ ታግደዋል። ፓርላማው ውይይት እያደረገ ባለበት ዙሌይካ ሐሰን የአምስት ወር ልጅ ሕፃን ይዘው መደበኛ ጉባኤ ሲካፈሉ በጸጥታ ጠባቂዎች ከጉባኤው እንዲወጡ ተደርገዋል። ተወካዩዋ ከክስተቱ በኋላ ለጋዜጠኞች ሲናገሩ ድርጊቱ የሴቶች መብትን የሚጻረር ነው ብለዋል የማልቀርበት ጉዳይ ሆነብኝ። ስለዚህ ወይ ልጄን ይዤ መምጣት አሊያም ከስራ ገበታዬ መቅረት ነበረብኝ። ስለዚህ ልጄን ይዤ ሊሄድ ብዬ መጣሁ። የመረጠኝን ሕዝብ ለመወከል ነበር አካሄዴ ብለዋል። ልጅ ስላለኝ መቀጣት የለብኝም ልጅ መውለድ የተፈጥሮ ጸጋ ነው ብለዋል። ሌሎች የሴት ፓርላማ አባላትም ድርጊቱን ተቃውሟል። ከሀገሩ ህግ ውጭ አውጪ መስሪያ ቤት ህግ አውጪ መስሪያ ቤት በሴቶች ላይ እንዲህ አይነት እርምጃ ከወሰደ በሌሎች መስሪያ ቤቶች የሚሰሩ ሴቶች መብት ምን ያክል የተጠበቀ ነው የሚል ጥያቄም ተነስተዋል። ኤርትራ ይወስደናል። በሌተናል ጀነራል ልዑል ፋሀድ ቢን ቱርኪ ቢን አብዱል አዚዝ የሚመራ ከፍተኛ የሳውዲ አረቢያ ልዑክ ትላንትና አስመራ ላይ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝቶ ስለቀይ ባህር ቀጠና ጸጥታ ጉዳይ መነጋገራቸውን ሻእባይት የተባለ የኤርትራ መንግስት ድረገጽ ገልጿል። ልዑሉ ጸረ አሸባሪነት የተባለውን የጥምረት ኃይሎች አዛዥ ናቸው። የኤርትራ ሚዲያ ስብሰባው በኤርትራና የሳውዲ አረቢያን የጋራ ግንኙነት መማዳበርና በቀይ ባህር ቀጠና ጸጥታ ጉዳይ ላይ ተኮረ ነበር ከማለት በስተ በስተቀር የሰጠው ዝርዝር መግለጫ የለም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ በቅርቡ የጅምላ ተኩስ ከተከፈተባቸው ሁለት ከተሞች አንደኛዋ የሆነችውን ደይተና ኦህዮን እየጎበኙ ነው። ዛሬ ከዋይት ሀውስ ቤተ መንግስት ከመነሳታቸው በፊት በመሳሪያ ቁጥጥር ላይ በጣም ጥሩ በሆነ ውሳኔ ላይ እንደርሳለን ብለዋል። መሳሪያ የሚገዙትን ሰዎች የጀርባ ታሪክ ማጥናት ያስፈልጋል የሚል እምነት ቢኖራቸውም፣ ይሁንና የመሳሪያ እገዳ ላይ የፖለቲካ ፍላጎት የለም ብለዋል ፕሬዚዳንቱ አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀን የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ከአድማስ ተሻገሩ እንላችኋለን። ኤደን ገረመው እና ሀብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኦኤ ፕሮስ ወደሚቀድመው ዘገባ እናመራለን። በዓለም ላይ የተንሰራፉት ግጭቶች ብዙ ሰዎችን ከቤት ንብረታቸው አፈናቅለዋል። ከዚህ ባለፈ ደግሞ የነገ ዓለም ተረካቢ የሆኑ ወጣቶችን ሕይወት በማክበድ ትልቅ ፈተና ደቅነዋል። በተፈናቃዮች ብዛት ከዓለም ቀዳሚ ሀገራት መካከል የተሰለፈችው ኢትዮጵያን መኖሪያ ያደረጉ ጥቂት የማይባሉ ወጣቶች ተመሳሳይ ዕጣ ገጥሟቸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የተወሰኑትን ክራሞት ከደቡብ ኢትዮጵያ ቃኝቷል። ትናንት ላይ ሆኖ ዛሬን ሲያማችር ይህ ይመጣል ብሎ በፍጹም አላሰበም። ነገን የተሻለ ያደርጋለውኝ ብሎ ከምታትር ውጭም የገዛ ወዳጆቹ ደርሶ ንብረቱን ያወድማሉ በማለት አልሞ አቅም በሰሞኑ በስዳማ ዞን በተፈጠረው አስከፊ ነው የተባለው ወንጀል ሰለባ የሆነው ወጣት አማ ተካበም ሩቅ አስቦ ሩቅ ለማድር ስጥር ስግር ባልታወቀ ሁኔታ ለአቡን የተቀማ ትጉ ወጣት የሚተዳደረው በንግድ ሥራ ሲሆን በቀን ትንሽ የማይባል ገቢ የነበረው ባጭሩ ሰርቶ ማደር ብርቅ እየሆነ ባለበት ምድር ራሱን የቻለም የራሱ ስራ የነበረው ወጣት ዛሬ ስራ ፈቷል። አዎ፣ በቃ ምንም ዜሮ ነው የቀረነው። ከተማዋ ራሱ ወድማለች። የሀገር ሀብት ነው የወደመው። አንተ በወጣትነት የዕድሜ ክልል ውስጥ ነው ያለው እና እንዴት ነበር ያፈራሁ ይህንን ሀብት ንብረት ይህንን ሀብት ያፈራሁት? እኔ መጀመሪያ መምህር ነበርኩኝ። ከመምህርነት ኢሉባቦር አስተምር ነበር። እዛ ባለው አንዳንድ ሁኔታ ትቼ መጣሁና ቦና የምትባል ከተማ ገብቼ እዛ ነው እንግዲህ በግሬ የርኩ የተገኘውን ሰንጋውንም ምኑንም እየነገድኩ በመከራ ያጠራ አርባ ሰባት ኪሎ ሜትር በግሬ ሉ ሄድ ነበር። በጣም አሳዛኝ ነው። ከዛ አልፎ ደግሞ በትንሹ ከአዲስ አበባ አስር ሃያ ካርቶን እየጫንኩ ከዛ ቅም እየጨመርኩ አሁን ባንክ ራሱ ወደ ሰባት መቶ ሺህ ብር እዳ አለብኝ። ከፍ ስል ደግሞ እችን እችን እየወሰርኩ በሂደት ነው ያደግኩት እና ወደ ሀያ አመት ምናምን ከሀያ አመት በላይ ያፈራሁት ሀብት ነው እንዳለ የወደማ ይህንን መልሶ ለመስራት በምን አቅም እንደምንችል አላውቅም። ሶስት ልጆች ያሉኝ ዲፕሎማዬ ምኑ ሁሉ ተቃጥሏል። ያለኝ ንብረት ካዝና ውስጥ የነበረ ነገር ሁሉ ወድሟል። በአጠቃላይ በቃ ከልጅነቴ እስከ እውቀት ያፈራሁት ሀብቴ ወድሟል። መሳፍ የሚያካትል ትውልድ ነው የተበ አሁን መጽሐፍ ትነግዳለሁ ብዬ ያለ እንዳ ቢያንስ መጽሐፍ ብቻ የተካተሉት ከመቶ ሺህ ብር በላይ ናቸው። ምን አይነት መጽሐፍ ነው ይህ? ከአንደኛ ክፍል እስከ አስራ ሁለተኛ ጋይዶች እዚህ ኤክስትሪም ምን የሚባሉ ኦክስፎርድ ዲክሽነሪዎች አሉ። በቃ አጠቃላይ እዚህ ትምህርት ቤቶች መጥተው የሚገዙት ተማሪዎች ለዝግጅት ሁሉ የሚገዙት ከኔ ነበር። እኔ ነኝ መጽሐፍ አለታ ወንዶ ላይ የጀመርኩት። ያ ሁሉ የለም። እስክሪብቶ፣ ደብተር ምን የሚያካትል ትውልድ ነው የተፈጠረው እንዴ? እንዳለ እኔ የትምህርት መሳሪያ ነው የወደመው። ከዛ መኖሪያ ቤቴም ፍለገዱ መኖሪያ፣ አጋጣሚ እዛ አልነበረኝም ሀዋሳ ነበር የነበርኩት። ያው በዛ አጋጣሚ ለኢንተርስት ያለው ልጆችም ጠርፈዋል። ሱቄ ከወደሙ በኋላ መኖሪያ ቤቴን እንደሚፈልጉ ነበር የተነገረኝ። እዚሁ ወንዶ በሆን ኖሮ እኔም አልጠፋም ነበር። ትንሽ ወይመኪ የቤት መኪናም አለችኝ። እሷንም ሙሉ ለማቃጠል ፈልገው አጥተዋት። የትኛውም ትውልድ እንዲያዝን ጥፋት ያደርሳል ብዬ አስቤ አላውቅም። እና በጣም ዘግናኝ ነው። አእምሯችንም ልታክም ወደማይችልበት ደረጃ ነው። እና ብቻ ይሄ ህብረተሰብ አደረገ ለማለት የሚከብድህ ነገር ነው። ሆነ የምነግርህ ነገር፣ የተፈጠረው ችግር በርካቶችን ጎድቷል። ስራ አጥም አድርጓችኋል ይላል ወጣት አማም ራስን በምንም በየወሩ ገንዘብ የማስገባ ሰው ነው። በዛ ሰው ይከበርበታል። ይሄ እኮ ሀብት የኔ ብቻ አይደለም። ተጨማሪ ሌላ ሸክም ሀገሪቱ ላይ መፍጠር ነው። እንግዲህ ቢያንስ አሁን በዚህ ጊዜ አንድ ዚህ ዘራብሮክ የሚባለው ወደ አርባ ሰራተኛ ነበረ። አርባውንም ነው ትናንት የሸኘው በየቤቱ ቁጥር እንግዲህ እዚህ አንድ ሌላ አለ፣ አስራ ስምንት ሰራተኛ የሚያስተዳድር። እዛ ጤና ጽጋ ቤት የሚባል አለ፣ ቢያንስ ወደ አምሳ ሰራተኛ ይተዳድራል። ያ ሁሉ የለም፣ ዜሮ ነው። እሱ በአመት እስከ ሰባት መቶ ሺህ ብር ገቢ የሚያስገባ ነው። ስለዚህ አሁን ይሄ አጠቃላይ ውድመት እኮ ነው። እንኳን ስራ ለመፍጠር ስራ አጥ ወጣት በበዛባት ሀገር ላይ እንደምንም ተቻችሎና ተከባብሮ ስራ እየፈጠሩ እንደሚሄድ የተፈጠረው እየጠፋ እንዴት አርገህ ትሰራለህ? እና ከባድ ችግር ነው። ከስነ ምግባር ውጪ የሆኑ ወጣቶች በስተዋል። አሁን በዚህች ሀገር ላይ ኢቲክስ የለም የአባትን ምክር የሚሰማ የለም። እና አንዳንዱ ሰው ለማለት ሲሞክሩ እግራቸው ላይ ሲወድቁ እየረገጡ እየጣሏቸው ነበር ሲተባብሩ የነበሩት እና ምን እንደሚፈልጉ ራስም ፍላጎታቸው ምን እንደሆነ እንኳን ለመረዳት የሀገር አብት ከማውደም እንደ እኔ እንደ ብሄር ተኮር ጥቃት ነው የምቆጥረው። ምክንያቱም ሆነ ተብሎ እኔ ለምሳሌ አሁን እንኳን እኔ አባቴ የተወለደው እዚህ ገጠር ነው። አላውቅም ሌላ ሀገር የለኝም። ምክንያቱም ወደ አራተኛ ትውልድ ነኝ እኔ በዛ በአካባቢው ቋንቋ ማፌን የፈጠው እኔ አማርኛ ራሱ በትምህርት ነው ያገኘው። ይሄ ከሄት እንደመጣ አላውቅም። በዛ አንጻር ደግሞ እንደዛው ሸሽጎ የሚያድንህ ደግሞ የብሔረሰቡ አባል አለና፣ ምን እንደምን ራሱ ግራ የተጋባውበት ዘመን ነው። እስካሁን የነገርከኝ ታሪክ ትናንትና ዛሬህን ነው። ነገ ምንድን ነው ምንድን ነው ተስፋ ምንም ምንም የሚታየኝ ተስፋ የለም በቃ ኑሮ ራሱ እንዴት እንደሚኖር ለምን ልጅ ወለድኩ ብዬ አሁን ወደኋላ መ መመለስ አልችልም እንጂ ለምንድን ነው ብቻዬን በሆን ምንም ማለት አይደለም ለምንድን ነው ወደፊትስ ልጆች የሚን የሆነ በቃ ምንም እንጃ ባዶነት ነው የተሰማኝ አገር አለኝ ለማለት አሁን ይከብደኛል አንተ ወጣት ነህ ምክር ሀሳቤ ምንድን ነው ለሌሎች ወጣቶች ሌሎች ወጣቶች ማድረግ ያለባቸው የአባቶቻቸውን ምክር መስማት መስራት እኔ እኮ ከምንም ከዜሮ ነው የተነሳሁት እኮ ስለዚህ ተጠግቶ መስራት ይቻላል እኔን ተደርቦ ያደገ ስንት አለ በእኔ ምክር ያደገም አለ ስለዚህ ሰርተን አብረን ተጋግዘን መለወጥ እንጂ ያለችንን ካወደም ከዚች ሀገር ውጭ ሌላ የለንም። ስለዚህ ይህንን ወጣቱን እኔ እንጃ በምን መልኩ ተመክሮ ወደ ህይወት እንዲመለስ። ሰው መውለድ እንጂ ልጁን እንዴት ማሳደግ እንዳለበት እንጂ ብዙ አያውቅም ማለት ይቻላል። እዚህ ገጠር አካባቢ አሁን ከስነ ምግባር ውጭ የሆኑ ልጆች በዚህ ሀያ ሰባት አመት ውስጥ ተፈጥረዋል። በትምህርት መግራት የሚቻልበት ሁኔታ ከሌለ በስተቀር የወደፊት ኢትዮጵያ ተስፋ እራሱ እኔ እንጃ የጨለመ ነው የሚመስለኝ። ይቅርታ አድርግልኝ። ወጣት አለማየሁ በፍቃዱም ተመሳሳይ ችግር ውስጥ መሆኑን ነው የሚናገረው። ከኢኮኖሚ ጉዳት ባለፈ በስነ ልቦና ጉዳት ውስጥ መውደቁንም ገልጿል። ሁለት ሱቆች እንደ ወደመቡት የሚናገረው ወጣት አለማየው እሱ ብቻ ሳይሆን ጓደኞቹም ስራ መፍታታቸውና የተፈጠረው የጸጥታ ችግር በህይወታቸው ላይ ከፍተኛ የሚባል ጫና መፍጠሩንም ተናግሯል። አካባቢ በተፈጠረው ችግር እንደሚታወቀው መጽታዋጅ ችግሩ አስከፊ ላይ ፈጥሮብን ዛሬ ሁነ ወደ ቤት ነው የዋልን። ያለ ነው እንትና ራሳችን እንችለን ቤተሰብ መስርተን እየኖርን ነበር። መዘካቢ አብዛኞቻችን በአሁኑ ሰዓት ላይ ቤት ነው የምንውለው። ምንም ስራው ነገር የለም። ምንም ገበያችሁ ተቋርጧል። ዚሆቻ ላይ የረዳንን ነገር ማንም የለም። ነገር ግን ያው የተወሰነ ነገሮች እንትን አሉ። አብዛኛው ማን ሳይኮሎጂካሊ ራሱ ተጎርተናል። ትናንትና ሲሰራ የነበረ ሂጅ አሁን ከሰው ኦልሞስት ምጽዋት እስከምትሄድ ድረስ የደረስንበት ነገር አለ። ትናንትና ስንረዳ የነበሩ ሰው ረ የነበሩ አሁን ዛሬ ደግሞ ተረጅ ሆነዋል። ይሄ ነገር በራሱ የሆነ ሄልና ቁስል ያደርሳል። እንጃ እንት እንደሚሆን ለጠቅላይ መንግስት የሚያደርግልንን ነገር እየጠበቅን ነው ያለነው። ያው እርግጥ ያነጋገርኩት አካሎች አሉ ይደረግላቸዋል ተብለን መንግስት ሆነ ሌላውን መለከተው አካል በአስቸኳይ የተለያየ ገቢ በየቀን ታገኝ ነበረ። ዛሬ ግን በተፈጠረው የጸጥታ ችግር ንብረት ወድሞ ስራ አጠህ ቁጭ ማለት ነው። እየነጋገርከኝ ያለው ሰውና ከዛ ከዘመድ ከጓደኞች ጥሩ ጓደኞች ብሎ እነሱ እየረዱኝ እና ዛሬ ያው በተወሰነ መ በሰው እጅ ነው ያለሁት ማለት ትችላለህ። በአንድ ጀንበር እና በአንድ ቀን ያለኝ ነገር ሁሉ ነገሮች ማለት ትችላለህ። እና ዛሬ ከሰው ትላንትና ቅድም እንደነገርኩ ሰዎች ስለዚህ አሁን ገና ወጣት ነህ፣ ብዙ ስራ መስራት ትችላለህ፣ ተስፋ ይታያል። አሁንም ማለት ነው አለኝ። ተስፋ አለኝ። እነዚህ ወጣቶች ከራሳቸው ተርፈው ለሌሎችም የስራ እድል ፈጥረውም ነበር። ለአሜሪካን ድምፅ ራዲዮም ዮናታን ዘብጅዮስ አዋሳም ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ቀጣዩ ዘገባ በዚህ በዩናይትድ ስቴትስ ለስድስት ሳምንታት የቆየ የማንዴላ ዋሽንግተን የጉድኝት መርሃ ግብር ላይ ሰላሳ አምስት ኢትዮጵያውያን ወጣቶች ተሳትፈዋል። በህግና ሰብዓዊ መብቶች ዘርፍ ተሳታፊ የነበረችው ጸደይ መስፍን ከጋቢና ቪኦኤ ጋር ቆይታ አድርጋለች። ጸደይ ግርማ እባላለሁ የህግና የስራ ተጽታ ባለሙያ ነኝ። የተለያዩ ድርጅቶች ውስጥ በሰብአዊ መብት ባለሙያነት፣ በአሰልጣኝነት፣ በተመራማሪነት አሁንም ደግሞ በተባበሩት መንግስታት የስደተኛ ከፍተኛ ኮሚሽን እየሰራሁ እገኛለሁ። እኔ የነበርኩት ነብራስካ ሊንከን ዩኒቨርሲቲ ነበር። እዛ ያሉት ነዋሪዎች ያላቸው ክብር ነብራስካ ዩኒቨርሲቲን እንደ አንድ ተቋም ሳይሆን እንደ ሁላቸውም ተቋም የሚቆጥሩት ነገር ባገኙት አጋጣሚ ሁሉ የሚደግፉበት ሁኔታ ይሄ የባለቤትነት ስሜታቸው በጣም ነክቶኛል። በተሰማራውበት በሰብአዊ መብት በስርዓተ ጾታ ላይ እንዴት አስተሳሰብ መቀየር እንደሚቻል፣ ማህበረሰቡ ችግሩን ገና ሳይሰማ ማህበረሰቡ እኔ ምን አደርጋለሁ ብሎ ያደረገውን ነገር ተገንዝቤያለሁ። የተለያየ አስተሳሰብ ካላቸው ፌሎዎች ጋር አብረን ስንማር እርስ በራሳችን ያለን መስተጋብር እርስ በራሳችን የመማማር ሁኔታ የሌሎች አፍሪካ ሀገሮችም የማናውቃቸው ብዙ ነገሮች ያውቀናል። ስለ ሀገራችን ያሉ ስርዓቶች፣ የሃይማኖት፣ የባህል የተለያዩ ልውውጥ መድረኮች ነበሩ። በዚህም ሀገራችንን በተቻለ መጠን አስተዋውቀናል። ሌሎች ሀገሮችም ያሉባቸውን ተግዳሮቶች እንዴት እንደሚያዩ እንዴት ሀገራቸውን እንደሚያስተዋውቁና እኛም እንዴት ማድረግ እንዳለብን ተምረናል። ሴኔተር የመተዋወቅ እድል ነበረን። ብዙ ሲስተሙ እንዴት እንደሚሰራ የተለያዩ ገለጻዎች ተደርገውና የተለያዩ ኢቬንቶች ላይ የመሳተፍ የከተማ ነዋሪዎችን በተወሰነ መልኩ የማናገር እድል ነበረን። ከዚያ የተማርኩት ምንድን ነው? እንደ ግለሰብ የራሳቸውን ሪስፖንሲቢሊቲ የሚወስዱ ሰዎች ለምሳሌ ያክል ያሉ ክፍተቶችን አይተው እኔ ምን ማድረግ እችላለሁ የሚለውን ነገር ወስደው አካባቢያቸውን፣ ሁኔታቸውን የቀየሩ የተለያዩ ችግሮች መፍትሄ የሰጡ አብረን የነበሩ ፌሎች ነበሩ። እዛም የተዋወቅ ናቸው። የህገ ውጪ የተለያየ ቦታ የሚሰሩ ባለሙያዎች ነበሩ። ይህንን ክፍተት እኔ ምን አደርጋለው። አሁን እኔ የምሰራበት ጾታን መሰረት ያደረገ ጥቃት ላይ ነው። እዛ ላይ ሁልጊዜ ለምሳሌ ክን እንሰበሰባለን፣ የተለያዩ ነገሮች ይደረጋሉ። የሚመለከታቸው አካላት የሆነ ነገር ማድረግ አለባቸው ይባላል። የሚመለከታቸው አካላት ግን እኛ ነን። ስለዚህ በግለሰብ ደረጃ ማድረግ የምንችላቸው የተለያዩ ነገሮች አሉ ትኩረት ሰጥተን ብንሰራ ብዬ አስባለሁ እ አሁን ስልጠና በወሰንባቸው በተለያዩ ተቋማት ያየነው የመተባበር አዲስ ሀሳብ ላመጣ ሰው የሚደረጉ ድጋፎች ያንን ጠብቀን ወደ ኢትዮጵያ የምንሄድ ከሆነ ትንሽ እሱ አስቸጋሪ ነው የሚሆነው። ሄደን ሁሉንም ነገር መለወጥ የምንችል የሚመስለን ነገር አለ። እሱን ነገር በጣም መቆጣጠር ራሳችን መስራት ምንችለውን ነገር ብቻ መስራት፣ ሌላውን ደግሞ ሌሎች ይሰሩታል። ከጋቢና ቢሮ ጋር ናቸው ያላችሁት። ከአሜሪካ ድምጽ ራዲዮ የሚተላለፈው መሰናዱ ነው በመሰማት ላይ የሚገኘው። አሁን ሰዓቱ ሴቶች በጋቢና ነው። የዛሬው እንግዳችን ህይወት ደረጀ ትባላለች። በህው የተሰኘ ተፈጥሯዊ የምግብና የስነ ውበት መጠበቂያ ምርቶችን የሚያመርት ድርጅት ኃላፊ ናት። ከኤደን ገረሞ ጋር ቀጣዩን ቆይታ አድርጋለች። ህይወት ደረጀ ትባላለች። ተወልዳ ያደገችው አዲስ አበባ ውስጥ ይሁን እንጂ ነዋሪነቷን በአሜሪካ ሀገር ቨርጂኒያ አሌክዛንድሪያ ካደረገች ዓመታት አስቆጠረች። ከኢትዮጵያ ወደ አሜሪካ እንደመጣች ለጤና ካላት ፍቅር በመነሳት ሰዎች በነርሲንግ ሙያ ላይ ብትሰራ እንደሚያተርፋት እንደነገሯት ትናገራለች። ህይወትም የተሰጣትን ምክር ተቀብላ ነርሲንጉን ጀመረችው። ይሁን እንጂ በትምህርት ሂደት ላይ እያለች የምትወደው የስራ ዘርፍ ሆኖ አላገኘችው። ስለዚህም የትምህርት ዘርፏን በመቀየር ላብራቶሪ ተምራ ከትምህርት ቤት ወጣች። በአሁን ሰአት በዚህ በአሜሪካ ነገር ውስጥ ልጅነት፣ ሴትነት፣ ስደት ሳይበግራት የራሷን ደህዊ የተሰኘ በአይነቱ ልዩ የሆነ ተፈጥሯዊ የምግብና የስነውበት መጠበቂያዎች አምራች ድርጅት መስርታ እየሰራች ትገኛለች። ህይወትን የደህዊ አጀማመር እንዴት እንደሆነ ጠየኳት። ደህዊ የተጀመረው ለጤና ካለኝ ትልቅ ጉጉት ነው። ራስን በተፈጥሮ ነገር እንዴት መጠበቅ ይቻላል? በጣም አነባለው፣ ሪሰርች አረጋለው እና ዝንጅብል እንዴት ለጤና ጥሩ እንደሆነ ብዙ ቦታ ነባለው። ብዙ ሪሰርቾች አሉ። እሱን በየቀኑ መጠጣት ጀመርኩኝ ማለት ነው። እና ጁሱ እንዲወጣ መቀቀል አለብሽ፣ ዝንጅብሉን ማለት ነው። አትሊስት አርባ ደቂቃ ሰው እሱን ማፍላቱ፣ ይህ ነገር ምን ይሻላል፣ በቃ ለምን ሄጄ አልገዛም አልኩኝ እና፣ በቃ እኔ እርግጠኛ ነበርኩኝ የዝንጅብል ጁስ የለም ብዬ፣ ጭራሽ አልጠረጠርኩም። ከዛ ሄድኩኝ ፉድስ ጠይቅ፣ የላቸውም ከዛ ሌላ ቦታ መጠየቅ ጀመርኩ። ከዛ በቃ ይሄ ነገር እኔ መስራት አለብኝ፣ በጣም ወደው ነገር ነው፣ እኔ ብቻ ሳልሆን ህዝብ የሚወደው ነገር ነው፣ እኔ ካልሰራሁት ብዬ በቃ ሪሰርች ማድረግ ጀመርኩ። እንዴት ነው የምግብ ንግድ፣ እንዴት ነው አፕሩቭ የሚሆነው፣ የት ነው የሚካሄደው፣ እንደሚደረገው እቃው ከየት ነው የሚመጣው፣ ጥሬ እቃው ራሱ ብዬ እሱ ማጥናት ጀመርኩ። ከዛ እያልኩ ቀስ በቀስ ወደ ስራው ላይሰንስ ማውጣት በጣም ብዙ ፕሮሰስ አለው። ምግብ በጣም ሴንሰቲቭ ስለሆኑ ስገባበት እየወደድኩት እየወደድኩት ደስ እያለኝ ቀስ በቀስ እያደገ ሄደ። የመጀመሪያው ምርትሽ ምን ነበር? ለምን አይነት አገልግሎትስ ነበር የሚውለው? ሶ የመጀመሪያው ምርቴ ምንም ነገር የሌለው የዝንጅብል ጁስ ነው። እሱ የሚጠቅመው እንደ ቀሽር ትጠጫለሽ፣ ኩክም ልታደረጊበት ትችያለሽ። ጁስ ላይ ይደረጋል። ለብዙ ነገር ለሳላድ ድረሲንግ ይጠቀሙበታል። መጠጥ ይሰራበታል። በጣም ብዙ ነገር ነው የሚሰራበት። በፒሮ ስፔሻሊ ማለት ነው። ሶ የተጀመረው በሱ ነው። ከዛ በሱ ተጀመረ ና እያለ የጨመርኩ አሁን አምስት ፍሌቨሮች አሉ የጁሶቹ ሁሉም የተለያየ ጣዕም ስላላቸው ነው ወይስ አገልግሎታቸውም ይለያያል? አገልግሎታቸው ይለያያል፣ ጣዕሙም ይለያያል። አሁን ደግሞ ያው አይን ለጸጉር ሎሽኖች፣ ለሰውነት፣ ለቆዳ የሚሆኑ ምርቶች ጤናማ የሆኑ ኬሚካል የሌላቸው ሂሊንግ የሆኑ ፕሮዳክቶች እያመረትን እንደዛው ጀምረናል ማለት ነው። ስንት ደረሱ እነሱ? አሁን ወደ አስራ ሶስት ናቸው። ቆዳ ብቻ ነው? በንግድ ውስጥ በተለይም ደግሞ ወጣት ሴት ነጋዴ ስትሆኝ ከባዱ ነገር ምንድን ነው? ቢዝነስ ከባድ ነው። ከባድ የሚያደርገው ነገር የሆነ ነገር ፈልገሽ ሰው ጋ ሄደሽ ሆን እንዲህ እንዲህ እየሰራው ነው፣ እንደዚህ ፈልጌ ነበር ስት ያለመቀበል መቀበል ያለ ማመን ችግርና እሱ ቻሌንጅ አለው። ቢከስ አይረዱሽም ማለት ነው፣ አይደግፉሽም ማለት ነው፣ መጀመሪያ ላይ። ስለዚህ ብቻሽን ብዙ ነገር ትሰሪያለሽ፣ ብዙ ነገር ነሽ፣ ራስሽ ታመርቻለሽ ልታደርሺ ትችላለሽ። ከዛ ደግሞ ትገዣለሽ፣ ያለሽ የሚገዛውን እንደገና ትሸጫለሽ። ራስሽ አካውንታንት ነሽ፣ ራስሽ ከስተመር ሰርቪስ ነሽ። ሁሉ ነገር ሆነሽ ለተወሰነ ጊዜ መስራት አለብሽ። እሱ በጣም በጣም በጣም በጣም ከባድ ነው። በጣም እሱ ጊዜ አይኖርሽም። እንደገና ደግሞ ገንዘብሽንም ያለሽንም ገንዘብ እዛ ላይ ነው የምትጨርሹ እና እሱ በጣም ከባድ ጊዜ ነው። ከዛ ደግሞ ቢዝነስ ላይ ቻሌንጅ ሰው ነው ሰው የምትቀጥሪው ሰው ወይም ደግሞ ቃ የምትገዢበት ሰዎች ሊሆኑ አንቺ ዛሬ አድርሱልኝ ካልሽ ላይደርስልሽ ይችላል በሰዓቱ። አንቺ ደግሞ አደርሳለሁ ብለሻል ለመሸጭላቸው ሰዎች። እንደዛ እንደዛ አይነት ቻሌንጆች አሉ። በአንቺ ፍጥነት አብር ሴት ሆነሽ ብዙ ቻሌንጅ ያጋጥመሻል። የሚኖሩት ደግሞ ምንድን ነው የሆነ ነገር ፈልገሽ እንደዚሁ በስራ በአጋጣሚ የሆነ ነገር የሚያስፈጽምልሽ ሰው ምን አገኛለው ብሎ የማሰብ ነገር ታይበታለሽ። አንዳንድ ጊዜ እሺ እሷን በመርዳቴ ምንድን ነው የምጠቀመው የሚል አይነት አስተሳሰብ አለው። አንዳንድ ጊዜ ማለት ነው። እሱ ያው ከባድ ነው፣ ግን ያን ነገር ከስራችን ወደ ኋላ ሊያስቀረን አይገባም። በአሁኑ ሰአት በስራ ስምንት ሰራተኞችን የሚታሰራው ህይወት ስለ ህልሟ ስትናገር ህልሜ በየቀኑ ቀኑን ማሸነፍ ነው ከዛ ውጭ ግን የምርቶቼ ስም በመላው አሜሪካ በተለያዩ ሱቆች እንዲኖርና እንዲታወቅ እንዲሁም የአገሬም ስም ከኔ ጋ አብሮ እንዲነሳ ምኞቴ ነው ብላለች። ኢኮድ ገርል የተሰኘ በወይዘሮ ቤተላይ ማበራ በአሜሪካ የተቋቋመ ድርጅት ከኢትዮጵያ ሴቶች የመብት ማዕከል ጋር በመተባበር ባዘጋጁ ስልጠና ከ23 የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ ተማሪዎች ስልጠና በመስጠት ላይ ይገኛል። በዚህ ጉዳይ ላይ ዘጋቢያችን እስክንድር ፍሬው ቀጣዩን ዘገባ ልኮልናል። የዩኮድ ገርል መስራችና ስራ አስኪያጅ ቤተለይም አበራ ግሩንበርግ ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የሕይወት ልምዳቸውን ጭምር አካፍለዋል። ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር አራት ኪሎ ዩኒቨርሲቲ ሲሰጥ ዶክተር ዲዳ መቅዲሳም እዚህ ይገኛሉ፣ የመጀመሪያ ፕሮፌሰር። ከዛ ውስጥ ከስታቲስቲክስን ከማቴማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማሪ ቅርና ኮምፒውተር መባልን አይተነው አናቅም ነበረ፣ እንኳን በእጃችንም ነክተነው አናቅም ነበረ። እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ እድለኞች ናችሁ። እራሳችሁን ፈትሻችሁም የህይወት አቅጣጫችሁን መወሰን ትችላላችሁ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። ክራክ ዘ ኮድ ስካይ ሃይ ኮዲንግ ዊዝ ድሮንስ በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደርጎ የሚወሰደውን ውስብስብ የሚሆነውን የቅመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው። ካሜራዎችንና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምፅ አብራርተዋል። በተለይ እነዚህ የመጀመሪያዎቹ ኢናጎሪያ የመጀመሪያዎቹ ምረቃ ምረቃ ልጆች ስለሆኑ እነሱን ወደፊት कंप्यूटर साइंस मेजर्स का मेडर गुटरस አንለቃቸው እነሱ በየአመቱ ፕሮግራማችን ስንሰጥ በአሜሪካን ሀገርም ልጆች ተደጋግመው እየወስዱታል። በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማትረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የአስረኛ ክፍል ተማሪ ኤደን ምትኩ ይህንኑ ነው የምታብራራው። በኮድ ገርል እንትና ብዙ እውቀት አግኝቻለሁ። አሁን ለምሳሌ ድሮን እንዴት ማስነሳት እንደምንችል፣ የቨርቹዋል ሪያሊቲ ድሮን ማስነሳት ማለት ነው። ለምሳሌ ለአድማጮች ግልጽ ነው ማድረግ ድሮን ማስነሳት ማለት ድሮን ማለት ካሜራ ነው። ብዙ ጊዜ ከላይ የተሽከረከረ የሚቀርጽ ካሜራ ነው። ተንቀሳቃሽ ነው። ተንቀሳቃሽ ካሜራ ነው። አሁን ብዙ ጊዜ አሁን እዚች ጋ እንደምን የሚቀርጹት ቁጭ አድርገው መሬት ላይ በሚታይ ካሜራ ነገር ግን አሁን እዚች ጋ ወደ ላይ በኮምፒውተር ተቆጣጥረ ነገር ወደ ላይ ማብረር እንችላለን። ግን በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽም እየተሽከረከረ፣ ለምሳሌ አሁን ክሎክዋይዝ 90 ዲግሪ ሮቴት አድርገው ካልን ብለን ኮምፒውተር ላይ እነሱ አሁን መስፈርቶቹ ካሟላ 90 ዲግሪ ሮቴት እያደረገ ሁሉን እያካለ ሊያነሳልን ይችላል ማለት ነው። ስለ እሱ አነሳስ በፊት አላውቅም። ይጠብቅም ነበረ። ጥሩ እውቀት አግኝቻለሁ። ስለዚራሽ ምንም እውቀቱ አልነበረሽም? ስለ ድሮን ወይም ስለ ተንቀሳቃሽ ካሜራ ወይ ሌሎች መሳሪያዎችም ሊሆኑ ይችላሉ። ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረሽ? ምንም ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረኝም። ግን በተለያዩ ቦታዎች አሁን ለምሳሌ ቤተ ክርስቲያን ውስጥ ምናምን ትላልቅ እንትኖች ሲኖሩ፣ የአመታዊ ክብረ በዓሎች ሲኖሩ ከላይ ሲንቀሳቀሱ አይ ነበር። ግን በጣም በሚገርም ማለት እንዴት ከላይ በተለያዩ ቴሌቪዥን ጣቢያዎች እንደዛ እያንቀሳቀሱ ሲቀርጹት አይ ነበር አይ ነበረ። ግን እንዴት እንደሚያንቀሳቀሱት ይገርመኝ ነበር። ማለት እንዴት ማንቀሳቀስ እንደምችል ግን አሁን ራሳችን በስልክም እንዲሁም ደግሞ በኮምፒውተር እየተቆጣጠረ አንቀሳቅሰናል። ስለዚህ ያ ደግሞ ለእኔ ትልቅ ስልጠናው ላይ አንቀሳቀሳችሁ እዚህ ስልጠናው ላይ አንቀሳቅሰናል። ክፍል ውስጥ በጣም ትልቅ ድሮን ሳይሆን በምመጠነኛ የሆነ ድሮን ክፍል ውስጥ መንቀሳቀስ ማሳያ የምትሆን ማሳያ የምትሆን ድሮንን አንቀሳቅሰናል። ዩኮድ ገርል ወደ አዲስ አበባ ሲመጣ የአንበሳውን ድርሻ የሚይዝ ድጋፍ አደረገ የተባለው በዚያው በዩናይትድ ስቴትስ የሚገኘው ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ዌሜን ወይም የኢትዮጵያ ሴቶች የመብት ማዕከል የተሰኘው ድርጅት ነው። የድርጅቱ ፕሬዚዳንት ፕሬዚዳንት ወይዘሮ ሮማን አባተ እና ባለቤታቸው አቶ ተስፋይ አባተ በስም ተጠቅሰዋል። እዚህ በኢትዮጵያ ለስልጠናው ተባባሪ የሚሆኑ አካላትን ያፈላለጉትና የስልጠናውን ሂደትም በቅርበት የተከታተሉት አቶ ተስፋይ አባተ ሂደቱን አጫውተውኛል ስሜታቸውን አካፍለውኛል ቤተልሔም ከዛ መታ ይህን ስታደረግኛ እዚህ ትንሽ ነገር ያደረግነውን ነገር እንዲህ ሲከናወን ሳይ በጣም ነው ደስ ያለኝ ትንሽ ነገር ነው ወይ ግን ብዙ ክፍተት ነው የሞላችሁት ወል ያደረጋችሁትን እስቲ እንገሩኝ መጀመሪያ መጀመሪያ እንግዲህ ባለቤቴ ደውላ እንዲህ የምትባል ወይዘሮ ትመጣለች እና ትሬኒንግ ትሰጣለች ስፖንሰር ማግኘት ትችላለህ ወይ? ስትለኝ ባለቤትዎት ማለት ወይዘሮ ሮማን አባተ የኢትዮጵያ ሴቶች የመብት ማዕከል በአሜሪካ የሚገኘው የእሱ ፕሬዚዳንት ማለት ናቸው ናት ስጠይቀኝ፣ እሺ ሞክራለሁ አልኳት። የሚገርምህ ብዙ ጊዜም አልፈጀብኝም። ሰዎችን ሳነጋግር የመጀመሪያ የጠየኩትን አቶ አስማረ ምን አለበት ታዲያ ለአንድ ቀን አቶ አስማረ ማን ናቸው? አቶ አስማረ ማለት የጎሃ ሆቴል ባለቤት ናቸው፣ ጎንደር የሚገኘው ጎንደር የሚገኘው ለዚሁ የተባረከ ሀሳብ መርዳት ካልቻልን ምንድን ነው የምንረዳው? በደስታ ብሎ እሷ ላይ ከዛ ቀጥዬ አቶ መሐመድ አደም እሳቸው ደግሞ የሜካኒካል ኢንጂነሪንግ ካምፓኒ ያላቸው እዚህ ስጠይቃቸው እሳቸውም ወዲያው ነው የተቀበሉኝ። ሶስተኛው ወይዘሮ ስንዱና አቶ ሙሉጌት ሁኔታ ከበደ ከዛ ቀጥዬ ወይዘሮ ሮማኔኔ ባለቤት በሻህና ወይዘሮ አስቴር ሀይሉን ጠይቃ እነሱ ስፖንሰር እናረጋለን አሉ። እነሱን አረጉ። የቀረው ኢት ዋዝ ሂስትሪ ሳየው፣ አምስት ቀን ባልሞላ በሶስት ቀን ውስጥ የአምስት ቀን እነዚህ ተማሪዎችን ምግብ ለማብላት ተማሪዎች ማብላት ስንችል በጣም ነው ደስ ያለኝ። መጀመሪያ አላመንኩም ነበር። የሰዎቹ ግን ይሄን ይሄን ብሎ ደግሞ ገንዘቡ ሲሰጡኝ ደስ ነው ያለኝ እንዴ ሌላ ነገርም ኮ ማድረግ እንችላለን የሚል ሀሳብም መጣብኝ። በተለይ በዚህ እድሜ ላይ የሚገኝ አጋጣሚ የህይወትን አቅጣጫ እስከ መጨረሻ የመቀየር እድል አለው። እነዚህ ታዳጊ ሴቶች ናቸው፣ አሁን ይህንን ትምህርት ያገኙት ክትትሉም እንደሚቀጥል ሰምተናል። እና ኢትዮጵያ ገና ያልተጠቀመችበት ሀብት እንዳለም ማሳያ ነው። አሁን እናንተ ያደረጋችሁት ነገር ውጭ ያለው ተቋማትን ግብረሰናይ ተቋማትን ወይዘሮ ሮማን ቴርሶ ባለቤት የሚመሩትን አይነት አገር ውስጥ ካሉት ጋር ማገናኘት ከተቻለ ማለት ነው ከዚህ አንጻር ተነሳሽነቱን በመውሰድ እንዲህ አይነት ተቋማትን ለማፈላለግ በቀጣይ እንደዚህ አይነት ታዳጊዎችን ለመርዳት ይሁን በሌላ ዘርፍ ለመስራት ያሰባችሁት ነገር አለ? በቅ ደረጃ ወይስ ገና አልተነጋገራችሁ? ገና አልተነጋገርንም። ይህንን ሳክሰስፉል ነን ካየን በኋላማ ይቀጥላል ብዬ አስባለሁ። እንቀጥላለን። ይሄማ መደረግ ያለበት ነገር ነው። ቀላል ነው እንዳልኩ፣ በአምስት ቀን ይህማ በሶስት ቀን ማድረግ ከቻል ሌላ ማድረግም ይቻላል። በስልጠናው የመክፈቻ ስነስርዓት ላይ ተገኝተው ከነበሩት አንዱ የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ፕሮፌሰር አፈ ወርቅ ካሱ በተለያዩ የውጭ ሀገራት የሚገኙ ኢትዮጵያውያን ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዛሬው የጋቢና ቪኦኤ ጉዞችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ሞክቢሊያ ቤሮ ደግሞ የዕለቱ አቀናባሪያችን ደነደሩ